በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዘይድ ራ አልሁሴን ገለጣ መሰረት በመላው ዓለም የሰብአዊ መብት እሴቶችና ነጻነቶች አደጋ ላይ ናቸው። ኮሚሽነሩ ይህን ያስታወቁት በመንግስታቱ ድርጅት ሰላሳ ሁለተኛው የሰብአዊ መብቶች ምክር ቤት መደበኛ ስብሰባ ላይ ባሰሙት ንግግር ነው። እነዚህ የመብት ጥሰቶች ሊወገዱ ሲችሉ የተፈጸሙ መሆናቸውንም ባለስልጣኑ አልሸሸጉም። ከጄኔቭ ሊሳች ላይን ዘለ ዘገባ አድርሳናለች። አዲሷ አበበ ይዘው ቀርቧል። ኮሚሽነር ዛይድ ራአድ አልሁሴን እንዳስረዱት ብዙዎቹ ጥሰቶች የሚፈጸሙት ፖለቲከኞች በሚያካሄዱት ወከባና ግዴለሽነት ነው። ያም ለዓለም አቀፉ የሰብአዊ መብት ጥበቃ ሕግ ተገቢውን ትኩረት ካለመስጠት ጋር የተያያዘ እንደሆነ አመልክተዋል። የመብቶች ጥሰትና አለመከበር ዋናው መሰረቱ ጥላቻ እንደሆነም ኮሚሽነሩ ጠቅሰዋል። በጋር ለሚፈጸሙ ስቃዎችና የመብት ረገጣዎች ዛሬ ዓለማችን በምስክርነት ትቆማለች ብለዋል ኮሚሽነሩ። ሰዎች ባላቸው እምነት በጾታቸው፣ አሊያም ባመለካከታቸው ወይም ደግሞ ትላንት እንዳየነው በተመሳሳይ ጾታዎች መካከል ባለ ግንኙነት ምክንያት አክራሪዎች በንጹሐን ላይ የሚፈጽሙትን የጅምላ ጥቃት በጽኑ አወግዛለሁ። ትናንት ኦርላንዶ ፍሎሪዳ ውስጥ በሚገኘውና የተመሳሳይ ፆታ ፍቅረኞች በሚያዘወትሩት የማታ ክበብ ውስጥ በደረሰው የጅምላና የግፍ ጥቃት በእስካሁኑ መረጃ መሰረት ቢያንስ ሀምሳ ሰዎች ተገድለው ወደ ሀምሳ ሶስት የሚሆኑ ቆስለዋል። ይህ አይነቱ የጦር መሳሪያ አመፅና ጥቃት እንደሚያሳስባቸውም ኮሚሽነር ዛይድ ተናግረዋል። ዛሬ ዓለማችን ውስጥ ሆን ተብሎ ከሚፈጸሙ ግድያዎች ከፍተኛው አሜሪካውያን ላይ እየደረሰ መሆኑ ግልጽ ነው። እነዚህ ግድያዎች ደግሞ ብዙዎቹ በተደራጁ ወንጀለኛ ቡድኖች የሚፈጸሙ ናቸው። ኮሚሽነሩ አንዳንድ አስጊ እና ችግር ያለባቸው ናቸው የተባሉ አካባቢዎችንም መጠቆማቸው አልቀረም። ሶርያ አንዷ ስትሆን፣ ኢራቅና የመንም አብረው ተጠቅሰዋል። በመካከለኛው ምስራቅና በሰሜን አፍሪካ የሚታየውን የመብት እመቃና አመጽ አብረው ያነሱት ኮሚሽነሩ በየጊዜው እየጨመረ የመጣው የስደተኞችና የፍልሰተኞች ሁኔታ መፍትሄ ባለማግኘቱም የአውሮፓ ሕብረትን ከትችት እንደማድነው አመልክተዋል። አክራሪ ቡድኖች በማሊ የሚፈጽሙትን ጥቃት ያወገዙት ኮሚሽነሩ እንደ ብሩንዲ ያለው ጎሳን ያማከለ ግድያም በከፍተኛ ደረጃ አሳሳቢ ነው ብለዋል። አፍሪካ ውስጥ ለረጅም ጊዜ የዘለቀ አለመረጋጋትን ሲጠቅሱ ሱዳንን እና ዲሞክራቲክ ኮንጎንም በስም ነጥለው ተናግረዋል።